አቶ በሪሁን ደጉ በአውስትራሊያ የኢትዮጵያ ኤምባሲ ባለሙሉ ስልጣን ሚኒስትርና የዲያስፖራ ጉዳዮች ክፍል ኃላፊ፣ በቅድሚያ ለኤስ ቢ ኤስ ራዲዮ ቃለምልልስ ምልልስ እንድናደርግ ፈቃደኛ ስለሆኑ እናመሰግናለን። በጣም እኔም አመሰግናለሁ። እንደምናችሁ ን ወደ ጥያቄያችን እንግባና በተለያዩ ሀገራት የሚላኩት አምባሳደሮች የስራ ጊዜያቸውን ሲጨርሱ ወደ አገር ቤት በመጠራት ወደ ሌላ ሀገር ወይ ደግሞ በተለያየ የስራ መስክ እንዲሰሩ ይደረጋል። ይሄ ደግሞ ጡረታንም ጨምሮ ማለት ነው። በአውስትራሊያም ላለፉት አራት አመትና ጥቂትም ከዛም በላይ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ ባለሙሉ ስልጣን ተሰናባቿ አምባሳደር ር ኪዳነ ማርያም ከቢሮቸው ከለቀቁ ቆየት ብለዋል፣ ና የለቀቁበት ምክንያቱ ምንድን ነበረ? መቼስ ነው ከቢሮቸው ስራቸውን አቁመው የወጡት? ይሄ አምባሳደሮች የተለመደ አሰራር ነው። የሚኖራቸው ቆይታ የተወሰነ ጊዜ ነው። ኖርማሊ ብዙ ጊዜ አራት አመት ተርም ነው የሚኖራቸው አምባሳደሮች። ከዛ በኋላ ያው ሁሉም አምባሳደሮች ይጠሩ ና ሌላ ስምሪት ካለ ሊሰማሩ ይችላል። ካለበለዛም ያው ወደ ሌላ ዘርፍ መንግስት በሚመድባቸው ቦታ ይመደባሉ ማለት ነው። ይሄ ነው አሰራሩ። በዚህ አመት በርከት ያሉ አምባሳደሮች ተጠርተዋል። ከአንድ ሁለት ሶስት ወር በፊት የተጠሩት አምባሳደሮች ወደ ሀገር ቤት ይመለሳሉ ማለት ነው። ክብርት አምባሳደር ትርፎ ኪዳን ማርያምም ከተጠሩት መካከል አንዷ ናቸው። እሳቸውም ያው ከሚያዚያ ሰላሳ በሀገራችን አቆጣጠር ማለት ነው ሁለት ሺ አስራ ሁለት አመተ ምህረት ጀምሮ ያው ስራቸውን አብቅተው ወደ አገር ቤት ለመመለስ ዝግጅት ላይ እንደነበሩ ነው። ማቀሚ አንድ አምባሳደር ስራውን አጠናቆ ወደ ሀገር ባለበት ሀገር ማድረግ የሚገባቸው ነገሮች ምንድን ናቸው? ምን ምን ነገሮችን ነው መፈጸም ያለባቸው? መጀመሪያ ወደ ሀገር ከመመለሳቸው በፊት ጥሪ ሲደርስ ከሀገር ቤት ማለት ከኢትዮጵያ መንግስት እንደሚመለሱ ኦፊሻሊ ይገለጽላቸዋል። ለራሳቸውም ለኤምባሲውም ይገለጻል። ከዛ በኋላ አምባሳደሯ የሚኖራቸው ተርም ያበቃ መሆኑን እና እንደ ወደ ሀገር ቤት እንደሚመለሱ ለውጭ ጉዳይ ሚኒስቴር ለዚህ ሀገር ማለት ነው ለአውስትራሊያ የንግድና የውጭ ጉዳይ ሚኒስቴር ያሳውቃሉ። ከዛ በኋላ ደግሞ በምትካቸው ሌላ አዲሱ የተመደቡት አምባሳደር እስኪመጡ ድረስ የቀን ተቀን የኤምባሲውን ስራ የሚወክሉትን ሰው ያሳውቃሉ እሳቸው። እና በዚሁ መሰረት ነው ስራው የሚቀጥለው። እንግዲህ ሲገለገሉባቸው የነበሩ መኖሪያ ቤት እና እንዲሁም ተሽከርካሪ፣ ሌሎችም ንብረቶች በእጃቸው የነበሩ ንብረቶችን ያስረክባሉ። የውጭ ጉዳይ ሚኒስቴር የሚሰጣቸው የዲፕሎማቲክ አይዲ አለ። እሱንም ይመልሳሉ። ሲገለገሉባቸው የነበሩ የመስሪያ ቤቱ ንብረት የሆኑ ስልኮችን ከና አፓራተሱ ይመልሳል። እንደዚህ እንደዚህ አይነት ነገር ነው ያለው። እሳቸውም በዚሁ መሰረት የመኖሪያ ቤትን፣ ሌሎች የኤምባሲው ንብረቶች፣ መኪና የመሳሰሉትን ስልክ፣ መታወቂያ፣ ሁሉንም ነገር በስርአቱ አስረክበው ነው ስራቸውን ያቆሙ። ቀደም ሲል እንደጠቀሱት አምባሳደሮች ጥሪ ከተደረገላቸው በኋላ ወደ አገር ቤት እንደሚመለሱ ነው ይሁንና በአውስትራሊያ ባለሙሉ ስልጣን አምባሳደር የነበሩት ትርፉ ኪዳነ ማርያም አሁንም ድረስ ወደ አገር ቤት አልተመለሱም። ይህንንም መሰረት በማድረግ ከተለያዩ ምንጮች ግምታዊ አስተያየቶች እየተሰጡ ይገኛል። በዚህ ላይ ኤምባሲውና የኢትዮጵያ መንግስት ያለው ማብራሪያ ምንድን ነው? በዚህ ዓመት አንድ እንግዳ የሆነ በጣም ዓለም ዳር እስከ ዳር ያዳረሰ የዚህ የኮቪድ አስራ ዘጠኝ ክስተት አለ። ይሄ ክስተት የትራንስፖርት ስርዓቱን ሁሉ ስላስተጓጎለ መስመሩም እንደዚሁ ስለተቆራረጠ ሰው በቀላሉ ከቦታ ወደ ቦታ መንቀሳቀስ አይችልም ነበር። በዚህ ወቅቱ እንዳጋጣሚ አጋጣሚ ጥሩ የተካሄደበት ቀደም ብሎም ቢሆን የተወሰነ ጊዜ እንዲያስረክቡ ምን እንዲሉ ጊዜ ስለሚሰጥ ይህን እያደረጉ እያለ የተከሰተው የዚህ የኮሮና ወረርሽኝ ችግር ፈጥሮ ነበር እና ከዚሁ ጋር በተያያዘ እንዲያውም ተርማቸው ያበቃ የነበረ መጋቢት ሰላሳ ነበርና አንድ ወር አራዝሟል። መንግስት ለሁሉም አምባሳደሮች ይሄው ጊዜ አልቋል፣ ያሁን ያዚያ ሰላሳ ላይ አልቋል። ከዛ በኋላ ክብር አምባሳደር ትርፉ ኪዳነ ማርያም በግላቸው አንዳንድ ቤተሰባዊ የሆኑ መስመር ያላስያዝኳቸው ችግሮች ስላሉ መንግስት ያለ ደሞዝ ያለ ኦፊሻል ውክልና፣ ማለት ኤምባሲው ውክልና አብቅቶ ያለ ደሞዝ አንዳንድ የግል ችግሮችን አስተካክዬ እንድመለስ እስከ መስከረም ሰላሳ ፈቃድ ያለ ደሞዝ ፈቃድ ይሰጠኝ ብለው ጠይቀው በዚሁ መሰረት መንግስት ፈቅዶላቸዋል እና መስከረም ሰላሳ ያው እሱን ሲደርስ የምናየው ነው። ያው እሳቸው እስከዛ ጊዜ ድረስ ኦፊሻሊ፣ በመንግስት በሚታወቅ ምክንያት ነው። ስለዚህ አሁንም ድረስ በውጭ ጉዳይ ሚኒስቴር በኩል ተቀጣሪ ናቸው። ምንም እንኳን ያለ ክፍያ በሚደረግ ፍቃድ ላይ ቢሆንም አሁንም ድረስ የመንግስት ተቀጣሪ መሆናቸውን ነው የኢትዮጵያ መንግስት እንዲሁም ደግሞ ኤምባሲው ያረጋገጠው። ከዚሁ በማስከተል እዚህ አውስትራሊያ ለሚኖሩ የህብረተሰብ ክፍሎች ባለሙሉ ባለሙሉ ለስልጣን አምባሳደር አለመኖሩ የሚስተጓጎሉ ጉዳዮች ይኖራሉ ወይ? መንግስት እንደዚህ አይነት የትራንዚሽን ወይም የልውውጥ ጊዜዎችን የሚያስኬድበት አሰራር አለ። በዚሁ መሰረት እኛ ጋም ካሉት ዲፕሎማቶች እዛ ካሉት ውስጥ ከሚሲዮኑ ዲፕሎማቶች ሲኒየር የሆነውን ዲፕሎማት በውክልና እንዲሰራ ማድረግ ነው። በዚሁ መሰረት እኔም ያው በደረጃ ባለሙሉ ስልጣን ሚኒስትር ነኝ፣ ከአምባሳደሮቹ ቀጥሎ ያለው ሰው ነኝ እና በዚሁ መሰረት ተወክዬ ስራውን በመምራት ላይ ያለሁት። በእርግጥ ያው እንደተባለው አሁን የተመሟቀም ስራ እንኳን አለ አይባልም። ያሉትን ስራዎች በተለይ ደግሞ ከዲያስፖራ ማህበረሰቡ በሀገራችን ላይ የተከሰተውን የዚህ የኮሮና ወረርሽኝን ለመከላከል ድጋፍ የማሰባሰብ ስራ በኦንላይን ቨርቹዋል የሚባለው ማለት ነው። እንግዲህ በአማርኛ መንደር እንደሚላቅም በዚህ በኢንተርኔት የሚሰሩ ስራዎች አሉ። ከንግድ ማህበረሰቡ ጋር የሚገናኝባቸው በኢሜል ልውውጥ የሚሰሩ እንዲሁም ደግሞ በቨርቹዋል ስብሰባ የሚሰሩ ስራዎች እንደዚህ እንደዚህ አይነት ነገሮችን የቢዝነስ ፕሮሞሽን እንሰራለን። ቆንስላ አገልግሎቶች አሉ። ቪዛ ጉዳይ ያው እንቅስቃሴ የተገደበ ስለሆነ ብዙም ሰፊ ጥያቄ የለም። ነገር ግን የውክልና ሰነድ የማረጋገጥ እንደዚሁም ደግሞ ፓስፖርት የማደስ እና የመሳሰሉ ነገሮችን፣ የትውልደ ኢትዮጵያዊ መታወቂያ የማደስ እነዚህ እነዚህ ጉዳዮችን በተለመደው አሰራር በግንባር ቀርቦ መስራት ባይቻልም በመላላክ በኢሜይል እና በፖስታ በተደገፈ አገልግሎቱን እየሰጠን ያለ ነው። እርግጥ ያው እንደ ከዚህ በፊቱ በፍጥነት እነኚህን ነገሮች ለማድረግ ይሄ የተከሰተው ወረርሽኝ የፈጠረው ችግር አለ። አለዚያም ቢሮ ገብቶ ሰፊ ሰው ኃይል ተሰማርቶ ስራ ስለማይሰራ አቅም በፈቀደ መጠን በወረፋ እየሰሩ የሚልኩ ስለሆነ ትንሽ መዘግየቶች አሉ ግን አንድም የተቋረጠ የተስተጓጎለ ስራ የለም። ያው እየሰራን ያለ በመጨረሻ የማነሳሉት ጥያቄ ምንድን ነው? የመጪው አምባሳደር መቼ ነው አዲሱ አምባሳደር ወደ አውስትራሊያ የሚመጡት? በአሁኑ ሰዓት ያለውን የመዘዋወርም ሆነ የእንቅስቃሴ መገታትን ከግምት ውስጥ በማስገባት ማለት ነው። ሁላችንም እንደሰማነው አዲስ አምባሳደሮች የተሾሙበት ጊዜ አለ። ከዛን ጊዜ ጀምሮ ወደዚህ ለመምጣ ለመምታት ዝግጅት እያደረጉ እያለ ነው ይሄ ችግር የተፈጠረው የዚህ የአለም አቀፉ የኮሮና ወረርሽኝ ጉዳይ በዚህ ምክንያት ሀገሮች የተለያየ እገዳዎችን አስቀምጠዋል አንዱ በዚህ አፌክትድ ከሆነው ከተስተጓጎለው ሂደት አንዱ የዚህ የጉዞ እገዳ ነው ቪዛ የመስጠት የመሳሰለው እና በዚሁ መሰረት ያው የአውስትራሊያ መንግስትም ማንኛውም ቪዛ ለጊዜው እንዲቆም በአስተላልፈው መሰረት ተቋርጧል። ነገር ግን አሁን ቀስ በቀስ ደረጃ በደረጃ ያያዩ ቅድሚያ የሚሰጣቸውን ሲኒየር የሆኑ ዲፕሎማቶችን በተለይ የሚሲዮን መሪዎችን አገሪቱ ኮሮናን ለመከላከል ያስቀመጠቻቸውን አሰራሮች አክብረው መግባት ይችላሉ ብለው ስለፈቀዱ በቅርቡ በዚሁ መሰረት የኢትዮጵያ መንግስትም የተለያዩ ሀገራት ባለሙሉ ስልጣን አምባሳደሮች የቪዛ እና የአግሪማም ይባላል። ያው እያንዳንዱ ሀገር አምባሳደር ሲመደብ ሰውየው ተገልጾለት ስምምነት የሚገልጽበት አሰራር አለ። እሱን ጨረን ተጨረሱ ይገባሉ ብለን እንጠብቃለን። ያው ተሾመዋል የቀድሞው ከክብርት ወይዘሮ መዓዛ አሸናፊ በፊት የጠቅላይ አቃቤ ሕግ ሆነው ያገለገሉት ክቡር ሀገር አምባሳደር ብርሃኑ ጸጋዬ ይባላሉ። አቶ በሪሁን ደጉ በአውስትራሊያ የኢትዮጵያ ኤምባሲ ባለሙሉ ስልጣን ሚኒስትርና የዳያስፖራ ጉዳዮች ክፍል ኃላፊ ስለነበረን ቆይታ እናመሰግናለን። እሺ በእኔም ያን ጉዳይ ላይ መረጃ እንድሰጥ በመጠየቄና መረጃውን በመስጠታችን ምስጋና አቀርባለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ፣ ላይክ ያድርጉ፣ ያጋሩ። አታያዩንስጡ ኤስፔስ አማርኛ በፌስቡክ